ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ አራት ሰዓት የምናሰማውን ፕሮግራም የዛሬ ቅዳሜን ከዚህም ከዚያም አሁን ጀመርን። ኢትዮጵያ ጋዜጠኞች ከእስር ነፃ ማድረጓ ብቻውን የነፃነት አገር ያሰኛታል? የፍሪደም ሃውስ መለኪያ ኢትዮጵያን አሁንም የሚያስቀምጠው ነፃ ካልሆኑ ሀገራት ምድብ ውስጥ ነው። መቀመጫውን እዚህ ዋሽንግተን ዲሲ ያደረገውና በመናገር ነፃነት ላይ የሚሠራው ፍሪደም ሀውስ ድርጅት ከፍተኛ ባለሙያ አቶ ዮሴፍ ሙሉጌታ ናቸው የሰማችኋቸው ስለዚህ በአጭር ጊዜዎች ጋዜጠኛ የማይታሰርባት አገር ትሆናለች ብለን አልገመትንም ነበር። ያ በጣም ደስ ይላል። ከዛ ደግሞ ይህንን ትልቅ ዓለም አቀፍ መድረክ ማስተናገዳችንን በጣም ደስ ይላል። ግን ያው ቻሌንጆቹ ግን እንዳሉ ናቸው። አቤል ዋበላ እስር ቤት ከመግባቱ በፊት የኢንተርኔት አምደኛ ነበር። እስር ቤት በደረሰበት ድብደባ ጆሮው ላይ ጉዳት እንዳጋጠመው ይናገራል። ከእስር ሲወጣም ምንም እንኳ አሁን ቢዘጋም አዲስ ዘይቤ የተሰኘ ጋዜጣ ማሳተም ጀምሮ ነበር። ሰላም አድማጮች፣ በድጋሜ እንደምናምሽታችኋል። ዛሬ ቅዳሜ ሚያዚያ 26 ቀን 2011 ዓ ም ነው። ሰፋ ያለ ቅንብር ይዞ ኖራል። አሁን ለመጀመሪያ በቅምሻ የሰማችሁት እንደ ትልቁ የምሽቱ ሰፊ ዜና ሆኖ ይቀርባል። ምሽቱን የማስተናገዳችሁ አዲሱ አበበ ነኝ። ብርሃን ኃይሉ ፕሮግራሙን እየመራች ነው። የቅዳሜ የዓለም ዜና እነሆ። ጤና ይስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በጎሬ የአውሮፕላን ማረፊያ እንዲሠራ የሚጠይቅ ሰላማዊ ሰልፍ ለተከታታይ ሶስት ቀናት ተካሄደ። በሰልፉ ምክንያት በትላንትናው ዕለት ተዘግቶ የነበረው መንገድ ዛሬ መከፈቱን የወረዳው አስተዳዳሪ አመለከቱ። የኢሉ አባቦራ ዞን አስተዳዳሪ ከሰልፈኞቹ ጋር ውይይት ማድረጋቸውን ለአሜሪካ ድምፅ ገልጠዋል። ናኮር መልካ አጭር ዘገባ ደርሶናል። በጎሬ ከ1921 ዓ ምት ጀምሮ እስከ 1998 ዓ ምት አገልግሎት ይሰጥ የነበረው የአውሮፕላን ማረፊያ እንዲሰራልን ለመጠየቅ ነው ሰላማዊ ሰልፉን የወጣ ነው ሲሉ ከሰልፈኞቹ መካከል አባገዳ ባህሩ ቶላ ለቪዮኤ ተናግረዋል። የጎሬ ሕዝብ በዚህ ጉዳይ ላይ አልተወያየም። ብነጋገርበትም ብወያይበትም ታሪክ ስለሆነ ታሪክ ስለማይጠፋ የጎሬ አውሮፕላን ማረፊያ ከኛ መነሳት የለበትም። ነው ሕዝብ ጥያቄ ዋና እንጂ ያ ላይ ለምን ተሰራ አይደለም ህዝ የበሬው ይፈራል መጀመሪያ ከዛ በኋላ አንቃወምም ነው አባገዳው ሰልፉ፣ የዞኑ አመራሮች በመቱ የአውሮፕላን ማረፊያ እንዲሰራ ባለፈው ሳምንት ሐሙስ ውሳኔ ላይ መድረሳቸውን ተከትሎ የተወጣ ነው ብለዋል። ከሐሙስ ጀምሮ ለተከታታይ ሶስት ቀናት ቀንና ሌሊት ወደ ቤት ሳይመለሱ ማሳለፋቸውን ጠቅሰው መንግስት አስቸኳይ መልስ እንዲሰጣቸው ጠይቀዋል። ወይዘሪት አለውያ ኢማም የአውሮፕላን ማረፊያው ቢሰራ ሊያስገኝ ይችላል የምትለውን ጥቅም እንዲያብራርታለች። ቱሪስቶች ደግሞ ሁለት ቀን ሶስት ቀን አየር መንገዱ እዚህ ከሆነላቸው በቀላሉ እዚህ አካባቢ ያለውን የዓለም ታሪክ ለማስተዋወቅ የሚገርም ነገር። አየር መንገዱ ሲቆም ድረስ ነጮች እየመጡ ይጎበኙ ነበር። ጎሬ ላይ እንግሊዘስ ታሪክ አላቸው። የጣሊያን አርመኖች የአባቶቻቸው ሚስትር እየመጡ አየር መንገዱ ሲመጣ ድረስ እየመጡ ይጎበኙ ነበር። አየር መንገዱ በምን ምክንያት እንዳልታወቀ ሲዘጋ ነው የቱርክ እንቅስቃሴን እየደከመ እየደከመ ይሄድ መጣ። ከአምሳ ዓመት በላይ በማስቆጠሩ እንደ ቅርስ ስለሚቆጠር እንክብካቤና ጥበቃም ሊደረግለት ይገባል ስትል ለቪኦኤ ተናግራለች። በሰልፉ ምክንያት ተዘግቶ የነበረው ወደ አዲስ አበባና ጋምቤላ የሚወስደው መንገድ ዛሬ መከፈቱን የአሌ ወረዳ አስተዳዳሪ አቶ ዮሐንስ ከበደ ገልጸዋል። የዞኑ ዋና አስተዳዳሪ አቶ ነመራ ቡሊ ከሰልፈኞቹ ለተነሳው ቅሬታ ተከታዩን ብለዋል። አንደኛ ቅሬታቸውን ይጠመናል። ሁለተኛ ደግሞ ዶሬ ያው ያለበትን ችግር እንዴት መንግስት ተረድቶ ይረዳቸዋል ብለን ኮሚቴ ተቋቁሞ ከመንግስት አካላት ይባል እንድነጋገር በዚህ ላይ ተስማምተን ነው የወጣነው። ኤርፖርቶች የሚያነሳው ቤትም አለም ላይ ሀያ እና ሰላሳ ኪሎ ሜትር ሩቅ ነው ብሎ ሊወሰድ አይችልም። በዚህ መሀል ስምንቱ ሚሊዮን ብር

ነው። የአውሮፕላን ማረፊያ ግንባታውን በዚህ ዓመት ለመጀመርም መታቀዱን የዞኑ አስተዳዳሪ ተናግረዋል። ባለፈው ወር በመቱ ጉብኝት ያደረጉት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የአውሮፕላን ማረፊያው ግንባታን በተመለከተ ለተነሳላቸው ጥያቄ የሁለቱ ከተማ ነዋሪዎች ግንባታው የት መከናወን እንዳለበት በውይይት መግባባት ላይ እንዲደርሱ መጠየቃቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ አኮር መልካ ለዘገባው አመሰግናለሁ። የሶማሌ ክልላዊ መንግስት ካቢኔ ላሳለፈው ውሳኔ ድጋፍ ለመስጠት የተጠራ ሰልፍ በክልሉ የተለያዩ ከተሞች ተካሄደ። የሶማሌ ክልል ካቢኔ በአፋር ክልል ስር የሚገኙትንና የሶማሌ ብሔረሰብ አባላት የሚበዙባቸውን ቀበሌዎች በሶማሌ ክልል ስር እንዲጠቃለሉ ለማድረግ ትላንት አመሻሽ ላይ ያሳለፈውን ውሳኔ በመደገፍ በዛሬው ዕለት በድሬዳዋና በዘጠኙ የሲቲ ዞን አካባቢዎች ሰላማዊ ሰልፎች መካሄዳቸውን ጠቅሶ አዲስ ቸኮል ተከታዩን ከድሬዳዋ አጠናቅሯል። በዛሬ እለት በሲቲ ዞን ዋና ከተማ ሽኒሌ፣ በዞኑ ዘጠኙም ወረዳዎች እና በድሬዳዋ የሚገኙ የሶማሌ ብሔር ተወላጆች በትላንትናው እለት የክልሉ መንግስት ካቢኔ ያወጣውን ባለስምንት ነጥብ የአቋም መግለጫ በመደገፍ ሰላማዊ ሰልፍ ወጥተዋል። በሽኒሌ ከተማ የተካሄደውን ሰልፍ ሲያስተባብር የነበረው የዞኑ ወጣቶች ወይም በርበርታ ሊቀመንበር ጣይሮ ወሎ ስለ ሰልፉ አላማ እንዲህ ይላል የክልሉ መንግስት ትላንት ውሳኔ ከሶስት ዓመት በፊት ሕገ ወጥ የፌዴሬሽን ሕገ መንግስትና የፌዴራል ሕገ መንግስት ያልሆነ ህግ ሳይከተል ወደ አንፈር የተሰዋወረ ከተማዎች ወደ ሶማሌ ክልል እንዲመለስ የተወሰነ ውሳኔ ነው። አንደኛ የምንደግፈው እስከ ሰላሳ ሺህ ነው። ሲቲ ዞን ስም አይሻ ወረዳ ደንበል፣ ሀደጋላ ወረዳ ገብለሉ እና ሽኒሌ ዞን ዋና ከተማ ማለት ነው። ኤረር አጠቃላይ ዘጠኝ ወረዳዎች ማለት ነው። ዛሬ ጥዋት ተካሂዷል። አዳይቱ፣ እንዱፎና ገርቤሲ የተባሉት ቀበሌዎች አብዛኛው ነዋሪዎቻቸው ሶማሌዎች ቢሆኑም መሬቱ ታሪካዊ የአፋር ይዞታ ነበር በሚል በአፋር ክልል ስር እንዲተዳደሩ የቀድሞ የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ኡመር ወይም አብዲሌ በ2007 ዓ ም ተስማምተው ተፈራርመው ነበር። ከዚያን ጊዜ ጀምሮ ቀበሌዎቹ በአፋር ክልል ስር የነበሩ ቢሆንም በትላንትናው ዕለት ግን የሶማሌ ክልል መንግስት ይህንኑ ስምምነት ውድቅ ማድረጉን፣ ሶስቱ ቀበሌዎችም ወደ ሶማሌ ክልል እንዲመለሱ መወሰኑን የነኚህ ቀበሌዎችና ሌሎች በድንበር አካባቢ የሚኖሩ የሶማሌ ክልል ነዋሪዎችን ደህንነት የሶማሌ ክልል የጸጥታ ኃይል እንዲያስከብር መወሰኑንም የአሜሪካ ድምፅ መዘገቡ ይታወሳል። በጉዳዩ ላይ የአፋር ክልል መንግስት ያለውን አቋም ለማወቅ ያደረግነው ተደጋጋሚ ሙከራ አልተሳካልንም። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል ለዘገባው አመሰግናለሁ። አድማጮች፣ ውሳኔውን ተከትሎ ተቃዋሚው የአፋር ህዝብ ፓርቲ አሀፓ በዛሬው ዕለት ባወጣው የጽሁፍ መግለጫ አገራዊ ኃላፊነት የጎደለው ሲል ውሳኔውን ተችቷል። የሶማሌ ክልላዊ መንግስት ካቢኔ ውሳኔ ውጥረት ከማርገብና ለሰላም ከመስራት ይልቅ ጠባጫሪ ነው ሲልም የረዥም ጊዜ የጦርነት ታሪክ አለው ባለው የሁለቱ ክልል ህዝብ መካከል እርቀ ሰላም ጉባኤ እንዲደረግና የህዝብ ለህዝብ ትስስር እንዲጎለብት የፌዴራሉ መንግስት ልዩ ትኩረት እንዲሰጠው ሲል አሳስቧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ ወደ ኮሪያ ባህር ምስራቃዊ ዳርቻ በርካታ ሚሳሎችን ሚሳይሎችን ማስወንጨፏን ተከትሎ እየናረ የመጣውን ወታደራዊ ፍጥጫ እንድታቆም ስትል ሶል ለፒዮንግያንግ ጥሪ ያቀረበች የደቡብ ኮሪያ ፕሬዚዳንታዊ ቃል አቀባይ ባወጡት ጋዜጣዊ መግለጫ ሰሜን ኮሪያ ያካሄደችው የሚሳይል ሙከራ ባለፈው መስከረም ወር ከተደረሰው ወታደራዊ ስምምነት የሚጻረር ነው ብለውታል። ሶል አክላም ፒዮንግያንግ ፈጥና ወደ ድርድሩ እንድትመለስ የምትጠብቅ መሆኗን አመልክተዋል። ሰሜን ኮሪያ ዛሬ ያደረገችውና ቆስቋሽ ነው የተባለው የአሁኑ የሚሳኤል ተኩስ ሙከራ ዛሬ የተሰማው የመጨረሻውን በሰሜን ኮሪያና በዩናይት ስቴትስ መካከል በፒዮንግያንግ የኒውክለር ጦር መሳሪያ የኒውክለር ዙሪያ ጀምረውት የነበረውን ድርድር ያለ ፍሬ መፍረስ ተከትሎ ነው። በሌላ በኩል የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዛሬው ዕለት በጉዳዩ ላይ በሰጡት አስተያየት አሁንም ከሰሜን ኮሪያው መሪ ኪም ንጋር ጋር አንዳች ስምምነት እንደርሳለን ብለው የሚያምኑ መሆናቸውን ተናግረዋል። አንድ መቶ ሰላሳ ስድስት ተሳፋሪዎችንና ሰባቱን የበረራ አገልግሎት ሠራተኞቹን እንዳሳፈረ አንድ ቦይንግ ሰባት ሰላሳ ሰባት አውሮፕላን በዩናይት ስቴትሱ ጃክሰንቪል ከተማ የባህር ኃይል አውሮፕላን ጣቢያ ለማረፍ በማኮብኮብ ማኮብኮብ ላይ ሳለ አቅራቢያው ወደሚገኝ የሴንት ጃን ወንዝ ተንሸራቶ መግባቱ ተገለጠ። ከፍተኛ ነጎድጓድ የቀላቀለ ዝናብ በመውረድ ላይ ሳለ ነው። ለማረፍ ወደ አውሮፕላን ጣቢያው በመቃረብ ላይ ያለው ከማኮከቢያው ጠርዝ ላይ ደርሶ የተንሸራተተው ተብሏል። ሀያ አንድ ተሳፋሪዎች ለሕክምና አቅራቢያው ወደሚገኝ ሆስፒታል ቢወሰዱም ሁሉም በመልካም ጤና ላይ እንደሚገኙም ተዘግቧል። የአደጋውን ምክንያት በመጣራት ላይ ነው። ፋኒ የሚሰኝ ቅጽል የተሰጠውና ምስራቃዊ ህንድን ከፍተኛ ውድመት አድርሶ ያለፈው አውሎ ንፋስ የቀላቀለ ከፍተኛ ዝናብ ዛሬ ባንግላዴሽን ሲመታ ኃይሉ በመቀዝቀዙ ተጨማሪ በሰው ህይወት ላይ ያደርሳል ተብሎ የተሰጋው ጥፋት መቀነሱ ተዘገበ። ዛሬ በፍልስጤም ሐማስ ከሚቆጣጠረው ጋዛ ሰርጥ አማጽያን ቁጥሩ እጅግ የበዛ ሮኬት ማስወንጭፋቸውን የእስራኤል ጦር ሰራዊት አመለከተ። በአጸፋውም የአየር ድብደባ ማድረጉ ተመልክቷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። የዓለም ዜናውን አደመጠን። የቅዳሜ ልዩ ፕሮግራማችን ይቀጥላል። ከዚህም ከዚያም ወደ መጀመሪያው ቅንብር ነብር እናልፋለን። በነገራችን ላይ አድማጮች ዛሬ ቅዳሜ የሙዚቃ ቃና እንዳትጠብቁ ሰፋ ያሉ ዝግጅቶች ወይም ቅንብሮች ስላሉን ለዛሬ የሙዚቃ ቃና አይኖርም። ወደ መጀመሪያው የዘገባ ርዕስ አልፋለሁ። ሊቢያ ውስጥ ግጭት እንደገና በመቀስቀሱ በዚያች አገር የሚገኙ ስደተኛ ኢትዮጵያውያን ችግር ውስጥ መሆናቸው ተሰማ። በተለይ አቡ ሳሊም የማቆያ ስፍራ ያሉ ስደተኞች ሁኔታው እጅግ አስፈሪ እንደሆነ ይናገራሉ። በተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ስደተኞቹን ሰላማዊ ወደሆነ ስፍራ እያዛወርኩ ነው ብሏል። ገልሞ ዳዊት ነው ዘገባውን የላከልን በዚህ ባገባደድ ነው የሚያዛወር መጀመሪያ በሊቢያ ትሪፖሊ የተቀሰቀሰው ግጭት ለስደተኞች ስጋት ሆነዋል። በትሪፖሊ ከተማ አቡ ሳሊም በሚባል የስደተኞች መጠለያ ውስጥ ያሉ ኢትዮጵያውያን አደገኛ ሁኔታ ውስጥ ነን ብለዋል። በያናብዶ እንደ አውሮፓውያን አቆጣጠር በ2015 ዓ ም ነው ወደ ሊቢያ የገባው። አሁን አቡ ሳሊም በሚባል የስደተኞች መጠለያ ውስጥ ነው የሚኖረው በጣም ችግር ውስጥ ነው ያለ ነው በቅርብ ጊዜ እንኳን የአካባቢው ሚሊሻዎች በኢትዮጵያ ዜጎች ላይ ተኩስ ከፍተው ጉዳት አድርሰውባቸዋል በተለይ ባለትዳር የሆነውን ሰዎች እዚህ ውስጥ አስከርተውን ይሄው ቀንና ሌሊት በከባድ መሳሪያና በአውሮፕላን አካባቢያችን ይደበደባል እና በጣም ችግር ውስጥ ነን በያን አክለው በዚሁ ሚያዝያ ወር አጋማሽ ቃሰር በንገሺር በሚባል የሊቢያ ግዛት በስደተኞች መጠለያ ውስጥ ይኖሩ የነበሩ ኢትዮጵያውያን ላይ ተኩስ ተከፍቶ ሰዎች መቁሰላቸውን ተናግረዋል። የተባበሩት መንግሥታት የስደተኞች መርጃ ድርጅት ዩኤንኤችሲአር ጦርነቱ እየተካሄደ ካለበት ቦታ እንዲያወጣችሁ ጠይቃችኋል ወይ? በቀጣይ ለበያን ያቀረብኩት ጥያቄ ነበር። ኑቲ ዋይ ከይዘን ኑኒ ላልችሶ ኣመቦደ በእውነት ጉዳያችሁ እኛን አይመለከትም ብለውናል። የዩኤንኤችሲአር ሰዎች አራት መቶ ሰዎችን ከዚያ አስወጥተዋል። ብዙዎቹ ኤርትራውያን ናቸው። አራት ትዳር ያላቸው ኢትዮጵያውያንም አሉበት። የተቀራችሁት እኛ ምንም ስለ እናንተ ተጠያቂነት የለንም የሚል ምላሽ ነው የሰጡን ከአቡ ሳሊም መጠለያ የተላለፉት ኢትዮጵያውያን አሁን ያሉበት ሁኔታ የተሻለ መሆኑን ተናግረው፣ ነገር ግን በቀጣይ ምን ሊከሰት ይችላል የሚለው እንደሚያሰጋቸው ተናግረዋል። ከዚህም በተጨማሪ በሊቢያ ከስደተኞች መጠለያ ጣቢያዎች ውጭ የሚኖሩ ኢትዮጵያውያን አሉ። ተማም አብደላ ከባለቤቱ ጋር ሊቢያ መኖር ከጀመረ ሁለት ዓመቱ ነው። በይፋ ውጭ ወጥቶ እየሰራ ያለ ሰው የለም። እንኳን እኛ ያገሩም ሰው በፍርሃት ነው ያለው። ቤተሰቤን ደግሞ አንዳንዴ ሁኔታውን አይተን ወጥተን ቀን ሥራ ሰርተን ሀያም ሆነ ሰላሳ በር ካገኘን ዳቦ ገዝተንበት ነው የምንኖረው። የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር በትሪፖሊ ግጭት ከተቀሰቀሰ ወዲህ በስደተኞች ላይ ጉዳት እየደረሰ መሆኑን አስታውቋል። ሚያዝ 16 2011 ዓ.ም በቃሲር በንገሽር በሚባል የስደተኞች መጠለያ ላይ በታጣቂዎች በተከፈተ ተኩስ 12 ስደተኞች መቁሰላቸውም ድርጅቱ አስታውቋል። ማቲው ብሩክ የዩኒስቲያር ሊቢያ ቅርንጫፍ ቢሮ ምክትል ኃላፊ በአሁኑ ሰዓት ትሪፖሊ ለስደተኞች አደገኛ ቦታ ሆነዋል ብለዋል። ሚስተር ብሩክ ድርጅታቸው ዩኒስቲያር በዚህ ወር ብቻ 825 ስደተኞችን ጦርነት እየተካሄደባቸው ካሉ ቦታዎች ማዘዋወሩን ገልጸው ሌሎች 3,000 ስደተኞች ግን አሁንም በአጣብቂኝ ውስጥ ናቸው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ወደ ቀጣዩ ዘገባ እናልፋለን። ከምግብ እጥረትና ከተጓዳኝ እክሎች የተነሳ ባለፉት ሰባት ሳምንታት ብቻ 18 ሕፃናትና አራት አዋቂዎች መሞታቸውን የጌዴኦ ዞን ጤና መምሪያ ይፋ አድርጓል። 2239 ሕፃናት ለከፍተኛ የምግብ እጥረት መጋለጣቸው የታወቀ ሲሆን 374 ሕፃናት በአሳሳቢ ሁኔታ ላይ ስለሚገኙ ማገገሚያ ማዕከል ገብተዋል። በኦሮሚያ ክልል ምዕራብና ምስራቅ ጉጂ የተፈናቀሉ የጌዲኦ ተወላጆች አሁንም ለተለያዩ ችግሮች መጋለጣቸውን ይናገራሉ። ተፈናቃዮች ወደ ቀያቸው ተመለሱ የተባለው አሉባልታ መሆኑ የተነገረ ሲሆን በአካባቢው ያለው የደህንነት ስጋት ከተቀረፈና ወንጀለኞችም በሕግ ከተጠየቁ ቶሎ ወደ ቀያቸው መመለስ እንደሚፈልጉ ይናገራሉ። በሌላ በኩል ተፈናቃዮችን በቋሚነት በማቋቋሚያ ዙሪያ በሐዋሳ ከተማ የመከረው የሁለቱ ክልሎችና የፌዴራል መንግሥት ባለሥልጣናት ውይይት ላይ 5500 ተፈናቃዮች ከቀርጫ ከተማ ወደ ቀበያቸው መመለሳቸው ተገልጧል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት ልኮልናል። ከኦሮሚያ ክልል ምዕራብና ምስራቅ ጉጅ ዞኖች ተፈናቅለው በገዲዮ ዞን የሚገኙ ተፈናቃዮች አሁንም ለከፋ ችግር እንደተጋለጡ ናቸው። የሚደረግላቸው ሰብአዊ ድጋፍ በቂና ወጥ ባለመሆኑ እንዲሁም ከምግብ እጥረት የተነሳ ሕጻናት ያለ ጊዜያቸው የሞት ሰለባ የሆኑ ነው። የውሃ እጥረትና የአካባቢ ንጽህና ችግር ጊዜውም የዝናብ ወቅት ከመሆኑ ጋር ተደራርቦ ለዜጎች ኑሮ ፈተና ሆኗል። በዚህ ምክንያትም ሕጻናትና እናቶችን ጨምሮ በምግብ እጥረትና በተያያዥ ችግሮች ሀያ አራት ዜጎች እስከ ወዲያኛው አሸልበዋል። የገዲዮ ዞን የጤና መምሪያ ኃላፊ አቶ ፍቅረ ብላሶ ይህንን ነው ይፋ አደረጉትም ከሽፋን አንጻር የዘጠና ፐርሰንት ያህል ህጻናትን ለመድረስ ሞክረናል። በገደብ ወደ አስር ህጻናት ምግብ እና ከምግብ ጋር ተያያዥ ችግሮች ህጻናት ሞተዋሉ። ዲላ የፈራር ሆስፒታል ቅተው ስምንት ህጻናት ሪፖርት ተደርጉልናል። ይሄ ብቻውን ህጻናት ከስርዓተ ምግብ ጋር ተጓዳኝ ችግሮች ጋር የሞቱ ህጻናት እስከ 18 እስካሁን ሪፖርት ተደርጎ ለ ነው። በድምሩ ስና እስከ አጠቃላይ ህጻናትና አዋቂዎች እስከ አራት አካባቢ የሞት አደጋ ተመዝግቧል። አገልግሎት እና ህክምና እየተረዱ ማለት ነው። 90245 እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ያሉበት ደረጃ መለካት የተቻለ ሲሆን ከዚህ ውስጥም 17ሺህ የሚሆኑ ህጻናት ለመካከለኛ የምግብ እጥረትና በአልሚ ምግብ መታከም የሚችሉ ሲሆን 2239 ህጻናት ደግሞ ለከፍተኛ የምግብ እጥረት እየተጋለጡ ናቸው ብሏል። በአሳሳቢ ሁኔታ ላይ የሚገኙ 374 ህጻናት በተቋቋ እንዳቋቋሙ ማገገበ ማዕከላት መግባታቸውንም ገልጿል። 13 የጤና ተቋማት ለተፈናቃዮች ተዘጋጅተው አገልግሎት የሰጡ ሲሆን ነፍሰ ጡር እናቶችም ተመሳሳይ ችግር እንደገጠማቸው ኃላፊው ተናግሯል። ነፍሰ ጡር እናቶች ወደ 54 ሺህ ስክሪን አድርገናል። ከዛ ውስጥ ወደ 16 ሺህ የሚሆነው መካከለኛ የምግብ እጥረት ያለባቸው እናቶች አሉ። እነሱን አልሚ ምግብ ሙሉ በሙሉ እንዲደርሳቸው አድርግ። ይሄ የሚያሳየ ነገ ጉዳዩ ላይ በጣም ተረባርቦ መስራት ካልተቻለ ጉዳቱ ሊጨምር ይችላል። ዜጎች አሁንም ያሉበት ሁኔታ ለጤና አስጊ መሆኑን መገለጹትም ወረርሽኝ ሊያስከትል የሚችሉ ነገሮች መኖራቸው የሚታወቅ ሲሆን ከቅርብ ጊዜ ወዲህ ደግሞ በሳምባ ምች በሽታ የሚታመሙ ሕፃናት ቁጥራቸው ጨምሮ ነው ያሉትም። የመድኃኒት እጥረት መኖሩን ገልጸው መጠለያ ጣቢያዎችን ማሻሻል እንደሚገባ አቶ ፍቅሩ ተናግረዋል። በይርጋ ጨፌ መጠለያ ጣቢያ ከስምንት ልጆቻቸው ጋር የተጠለሉ ወይዘሮ የመበት ጸጋይም አሁንም ለተለያዩ ችግሮች መጋለጣቸውን ተናግሯል። የሚሰጣቸው ምግብ አነስተኛ ከመሆኑ የተነሳ ለረሃብ መጋለጣቸውና ከዚህ ጋር በተያያዘ ልጆቻቸው በየጊዜው እንደሚታመሙ ተናግሯል። ከቃለ መጠየቁ በኋላ እጄን የጎትቶ ያሳዩኝ መጠለያቸው በተቀዳደሩ ሸራም በኢንሰት ኮባና ቡቱቶ ማዳበሪያ የተበጀ ሲሆን እንኳንስ ዝናብና ብርድ ሊከላከል ለፀሐይም ሁነኛ ጥላ የማይሆን። ወለሉም ሰሞኑ በጣለው ዝናብ ረግረጉ የተሞላ ከአፍንጫው ስር ደግሞ እጅግ ንጽህናው ያልተጠበቀ መጸዳጃ ቤት ያለበት ምጢጥ ታዛ ነው። ይህንን ካሳዩኝ በኋላ ነው ወይዘሮሜ ቤት ኑሮዬ በአሳሳቢ ደረጃ ነው የሚገኘው ያሉትም። በቃ ይሄ የማይባል ነው ኑሮዬ አሁን ዝናብ በዘንብ የማድርበትን መጠለያ ማየት ትችላላችሁ። የማድርበትን ቦታ ማየት ትችላላችሁ። ስምንት ልጆች አሉ ከባለቤቴ ጋር አስነ እና ልጆቼ በጣም እየተሰቃዩ ነው። አንስቼ የምሰጣቸው የምመግባቸው ነገር የለም። ከምዕራብ ጉጂ ዞን ቀርጫ ወር ተወርዳ ከተፈናቀሉ አንድ አመት እንደሞላቸው የተናገሩት አቶ ግርማ ጎዳናም ለውስብስብና ኢሰብአዊ ችግሮች መጋለጣቸውን ተናግሯል። እስካሁን ይህ ነው የሚባል መፍትሄ በተጨባጭ አለማየታቸውን ገልጸው የገዲኦ ተፈናቃዮች ወደ ቀያቸው ተመልሷል ተብሎ በመንግስትና በመንግስት ብዙሀን መገናኛ የተላለፈው መረጃ አሉባልታ መሆኑን ተናግሯል። ይህን የተናገሩት አቶ ግርማ የአካባቢው ደህንነት ከተረጋገጠና በዜጎች ላይ ኢሰብአዊና አሰቃቂ ጥቃት ያደረሱ ግለሰቦች በህግ ጥላ ስር ከዋሉ ወደ ቀያቸው ለመመለስ አይናቸውን እንደማያሹ ገልጸዋል። ቢናውቅም የትኛው ቦታ ላይ ግዲ ከጉጂ ጋራ ታርቀዋለ የተባለበትን እኛም እንደ ተፈናቃዮች ኮሚቴ ያለን ተወካይ ያለን ድላማ ያሉት አሉ፣ ተወካይ ያላቸው ባለስልጣኖቻችንም አሉ። ምንም በማያውቁበት ሁኔታ እንዴት እንዳደረጉ እና እኛ እናቅም፣ ሁለቱን ሰው አሳስመው ታርቋሉ። ትላንትም ወንድማሞች ናችሁ ተብለዋል፣ ታርቃቸኋል የሚባል ወረ ሰማን። ከዛ በኋላ ትሄዳላችሁ። መንግስት ተገባለንን ቃል ክዳል። አንድ እንኳ የህግ በላይነትን ሳ ያስከብረን መልሶ መቋቋሚያ ሳያደርግልን በታጠቀ ኃይል ውስጥ እነሱ ራሳቸው እዛ ውስጥ እዛ ያሉት ጉጂዎች ራሳቸው ተመሳቸው አሁን እየተፈናቀሉ ናቸው፣ በአሁኑ ጊዜ ማለት ነው። ስለዚህ ምንም ባልተመቻቸበት ከተፈናቃዮቹ አንድ እንኳን የተመለሰም የለም፣ ይህ ዜና እስከተዘጋጀበት ጊዜ ድረስ። በእርግጥም ከኦሮሚያ ክልል ምዕራብና ምስራቅ ጉጂ ዞኖች ተፈናቅለው ወደ ገዲኦ ዞን ከመጡት ተፈናቃዮች ውስጥ ወደ ጉጂ ዞን የተመለሱ ዜጎች እንደሌሉ ለማወቅ ተችሏል። ይሁን እንጂ ከምዕራብ ጉጂ ዞን ቀርጫ ወረዳም ገጠር ቀበሌያት ተፈናቅለው እዛው ቀርጫ ከተማ ተጠልለው የነበሩ ቁጥራቸው ግን እዚህ በገዲኦ ከሚገኙት ጋር ሲነጻጸር ኢምንት ሊባል የሚችሉ ዜጎች ወደ ቀያቸው ተመልሷል። በሌላ በኩል ከሁለቱም አካባቢዎች የተፈናቀሉ ዜጎችን በቋምነት በማቋቋም ዙሪያ ሰሞኑን በዋሳ ከተማ በመከረው የፌደራልና የሁለቱ ክልሎች ባለስልጣናት ውይይት ላይ አምስት ሺህ አምስት መቶ ተፈናቃዮች ከሚገኙበት ቀርጫ መጠለያ ጣቢያ ወደ ቀያቸው መመለሱን የኦሮሚያ ክልል ምክትል ፕሬዚዳንት አቶ አህመድ ቱሳ መናገራቸው ይታወሳል። እስከሚያዝያ 17 2019 ዓ ምት በመጀመሪያ ዙር 1500 ዜጎችን እንዲሁም ሁሉንም ተፈናቃዮች ሙሉ በሙሉ እስከሚያዝያ 30 ድረስ ወደ ቀያቸው ለመመለስ መርሃ ግብር ተይዞ የነበረ ቢሆንም ወሩ ሊያልቅ የተቀሩት ቀናት አምስት ብቻ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዶስ ከጌዲዮ ዞን ዲላም። የሚቀጥለው ዘገባ ደግሞ እነሆ። ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት አድማጮቻችን ከአሁን በፊት የትግራይ ክልል የተለየ ተጠቃሚ ሆኗል በማለት በፌዴራል መንግስት የሚፈጸሙ አዳዲስ ፕሮጀክቶች እንዳይተገበሩ ለማድረግ እንቅስቃሴ ተጀምረዋል ይላሉ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረ ጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳደሩ ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ የክልሉን ልማት ለማቀላጠፍ እንዲሁም መልካም አስተዳደር ለማስፈን በቀበሌዎች የነበረ የአስተዳደር አደረጃጀት እንደ አዲስ ተዋቅሯል ብለዋል። ከፌዴራል መንግስት ምላሽ ለማግኘት ያደረግኩት ጥረት አልተሳካም የሚለን ሙልጌታ አጽባሃ ዘገባውን ልኳል። በነገራችን ላይ ትላንትና ጀመር አድርገን በቴክኒክ ምክንያት የተቋረጠ ነው። የሙልጌታ ዘገባ ሙሉ ዘገባን ነው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ከትናንት በስቲያ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። ሁለት ሰዓት ከያዴ ቃይ ፈጀው የምክትል ርዕሰ መስተዳድሩ መግለጫ ይበልጥ ያተኮረው በክልሉ ሰላም ልማትና መልካም አስተዳደር ላይ ነበር። በትግራይ ገጠር አካባቢዎች ከመሬት አስተዳደር ጋር ተያይዞ የነበረው መዋቅር ዋነኛ ችግር እንደነበር የገለጹት ዶክተር ደብረ ጽዮን የችግሩ ምክንያት ሆነው የቆዩት የመሬት አስተዳደር ዳኝነት መዋቅሮች ሙሉ በሙሉ እንዲፈርሱ መደረጉ እንዲያደርጉ አስረድቷል። በክልል ውስጥ የገጠር አስተዳደሮች በበጎ ፈቃደኞች ይመሩ እንደነበር፣ ይህም በሂደት የሕዝብን አገልግሎት እየጎዳ መምጣቱ በተካሄደው ጥናት ከሕዝብ ጋር በተደረገው ውይይትም መረጋገጡ ገልጸዋል። ችግሩ በዘላቂነት ለመፍታት በየቀበሌው በህዝብና ምክር ቤቶች የሚመረጡ አብዛኛዎቹ የመጀመሪያ ዲግሪ ያላቸው ወጣቶች በቀዋሚነት ተቀጥሯል ብለዋል። በማህበራዊ ፍርድ ቤት የነበረውን አገልግሎት አሰጣጥ ሌላውን የክልሉ ህዝብ ከሚማረርባቸው መዋቅሮች መካከል በመሆኑ የህግ ጉዳዮች ወደ መደበኛ ፍርድ ቤት እንዲዛወሩ በማድረግ በማህበራዊ ፍርድ ቤቶች ይሰጡ የነበሩ አገልግሎቶች እንዲቀነሱ ተደርጓል። ለዚህ ትግራይ መንግስቲ ካብ ታሕቲ ስለዚህ በትግራይ መንግስት ከታች እየተቀየረ ነው ያለው። ከመሰረቱ ነው እየተሰራ ያለው። ይህንንም ልናግዘው ይገባል። ከመሰረቱ እየተስተካከለ ያለ መንግስት ደግሞ ከዛ በኋላ ብዙ ጊዜ አይወስድም። ሌሎችም ለማስተካከል ነው ያሉት ከገጠር ወደ ከተማ በሚካለሉ አካባቢዎች የሚኖሩ አርሶ አደሮች ላይ ጉዳይ እንደተናገሩት አርሶ አደሮች የተሻለ ሕይወት እንዲኖራቸው እንጂ ተፈናቅለው ወደ ከፋ ድህነት የሚገቡበት ስርዓት እንዲኖር መንግስት አይፈልግም ብሏል። አርሶ አደሮችና ወጣቶችም ተጠቃሚ ለማድረግ መንግስት እየሰራ መሆኑን ጠቅሰው በዚህም በአስር ሺዎች የሚቆጠሩ ወጣቶች የመኖሪያ ቤት መሬት እየተሰጣቸው ነው ሲሉም ገልጸዋል። በመቀለ ዙሪያ የሚኖሩ ወጣቶች ያላቸውን የመሬት ጥያቄ አስመልክቶ ከነዋሪዎቹ ጋር መወያየታቸውን የተናገሩት ዶክተር ደብረጽዮን የአፈጻጸም ችግሮች እንዳሉ እና በተጨማሪም ሂደቱ ውስብስብ ስለሆነ ለመፍታት ጥረት እየተደረገ እንደሆነ ገልጸዋል። በትግራይ ውስጥ የህዝቡን አንድነት ለማፍረስ የሚንቀሳቀሱ ኃይሎች እንዳሉ የጠቆሙት ምክትል አስተዳዳሪው በቅርብ ጊዜ ባንዳ ብለው የተናገሩትን ሲያብራሩ ይህ ቃል ግለሰቦች እንጂ ጥያቄ የሚያቀርብ ማህበረሰብ ወይም ለ ፖለቲካ ፓርቲ አይመለከትም ብለዋል። ህዝቢ ክተረ ኣሊፎም ንስላይ ክሳጥሕዎ ዝደልዩ ዘለ የትግራይ ህዝብ አሳልፈው ለጠላት የሚሰጡና እንዲበታተን እንዲጠቃ የሚፈልጉ ናቸው። ባንዳ ተለላኪ ማለት ነው። በብር በጥቅም ወይም በስልጣን የሚሰማራ ነው። የመልካም አስተዳደር ጥያቄ ያነሳ አይደለም። እሱማ ችግሩ ሊፈታለት የሚገባ ነው። በትግራይ ብሮች እየተበተኑ ናቸው። ዘመቻም አለም። አንድነትን ለማፍረስ ይህንን የሚያደርጉ ግን ጥቂት ናቸው፣ በቁጥር ትግራይ ለማደፍረስ አጀንዳ የተሰጣቸው ናቸው። ልናውቃቸው ይገባል። በተግባርም እየታየ ነው። ከወጣትም ከህዝብም ጋር የሚተሳሰር አይደለም። እንዲሁም ለፓርቲ ባንዳ አላልንም ነው ያሉት። ይህንን ድርጊት እየፈጸሙናቸው ያሏቸው ሰዎች ስም ግን ምክትል ርዕሰ መስተዳድሩ ከመግለጽ ተቆጥበዋል። የትግራይን ሰላም በመጠበቅ አኳያ ህዝቡን ከማስተባበር በተጨማሪ የጸጥታ መዋቅሩን መጠናከሩንና ይህንንም እንደሚቀጥል ተናግሯል። በአሁኑ ወቅት በክልሉ አስተማማኝ ሰላም እንዳለና ኢንቨስትመንቱም እየተጠናከረ እንደሆነ ከዚህም አኳያ የውጭ ሀገር ዲፕሎማቶች በየጊዜው ወደ ትግራይ በብዛት እየመጡ ይህንንም ሰላም ለሌሎች በምሳሌነት እየገለጹ መሆናቸውን ነው ዶክተር ሚኒስትር ደብረ ጽዮን ያመላከቱት። ቀጣይ ክረምት የዝናብ እጥረት ሊኖር እንደሚችል የሜትሮሎጂ ትንበያ አለ ብለዋል። በዚህም መሰረት ሕዝብ የመቆጠብ ባህል ሊያሳድግ ይገባል በማለትም ተናግሯል። በአሁኑ ጊዜ ከሌሎች የኢትዮጵያ አካባቢዎች ተፈናቅለው በትግራይ ውስጥ የሚገኙ ከመቶ ሺህ በላይ የትግራይ ተወላጆች አሉ። ለእነዚህም የማቋቋም ስራ እየተፈጸመ መሆኑን ከኦሮሚያ ክልል የተፈናቀሉ መልሶ የማቋቋም ስራ የኦሮሚያ ክልል መንግስት እንደሚሰራ ቃል መግባቱ ተናግሯል። የሚበዙ ተፈናቃዮች ከአማራ ክልል መሆናቸው የተናገሩት ምክትል ርዕስ መስተዳድሩ ከክልሉ ጋር ስለ መልሰው ማቋቋም ከመወያየት በፊት በሰላም ጉዳይ ነው መወያየት የሚያስፈልገው ብለዋል። በየአካባቢው ለሚከሰቱ ግጭቶችና ለሰዎች ህይወት መጥፋት ሰበቡ አመራሩ መሆኑን አውቆ ወደ መፍትሄ ከመሄድ ይልቅ የችግሩ ፈጣሪ ህወሀት ነው በማለት የሚሰጠው ገለጻ እስካሁን ያልተፈታ ትክክለኛ ያልሆነ አመለካከት ነው በማለትም ተናግሯል። አርሶ አደሮች ለግብርና ግብአቶች ብለው በክልሉ መንግስት ዋስትና የወሰዱትን ብድር ባለመመለሳቸው የፌዴራል መንግስት ብድሩን ከበጀት መቁረጥ ጀምሩ ጀምረዋል። ብለዋል ዶክተር ደብረ ጽዮን በጀት በጊዜው ብድር ስላልተመለሰ ከክልል በጀት ወስዳለሁ ብሏል። የግል ብድር ስላልተመለሰ እየተጎዳ ያለው ክልሉ ነው። በዚህም ቀላል መንገድ የክልሉ መንግስት መያዝ ሆኗል። አሁንም ተጀምሯል በጀት መቁረጥ፣ 200 ሚሊዮን ብር ተቆርጧል። በቀጣይ ሰኔም እንደሚቆረጥ ተገልጿል። እንደዚህ እያልን መስራት አንችልም ብለዋል። ፌዴራላዊ ስርዓቱና ሕገ መንግስቱ አሁንም አደጋ ላይ ነው ያሉት ምክትል ርዕሰ መስተዳድሩ፣ ኢትዮጵያ የምታወቅበት ሰላም ደፍርሶም በሀገር ውስጥ መፈናቀል ስሟ በቀዳሚነት እየተጠራ በመሆኑ ይህ ለእኛ ውርደት ነው ብለዋል። ባለፉት ዓመታት ክልሉን በተለየ ሁኔታ ተጠቅመዋል በሚል በፌዴራል መንግስት የሚፈጸሙ አዳዲስ ፕሮጀክቶች እንዳይሰሩ የማድረግ እንቅስቃሴም ተጀ ጀምረዋል ሲሉ ተናግሯል። ትግራይ ልፍ ተጠቂሙ ቤት ትግራይ የበለጠ ተጠቅሟል የሚል በፌዴሬሽን ምክር ቤት አጀንዳ ሆኗል። በመንገድና ሌሎች መሰረተ ልማቶች እያነሱም በአንዳንድ አጀንዳዎችም ውሳኔ ያሳልፈዋል። የተለየ ስለተጠቀመ ትግራይ ሊሰራለት አይገባም፣ የተጎዳን ክልሎች ስላለን ካሳስጡን እያሉ ናቸው። የሀገርን ሀብት ብቻቸውን መጠቀም የሚፈልጉ አካላት ይህንን ጉዳይ ጀምረውታል ብለዋል። ኢትዮጵያና ኤርትራ የህዝብ ግንኙነት እንዲጠናከር የትግራይ ክልላዊ መንግስትና ህዝብ እንደሚሰሩ ስለ ኢትዮጵያና ኤርትራ ግንኙነት ወያነ ከፌዴራል መንግስት የተለየ አቋም አለው የሚባለውም ስህተት ነው። አሁንም የክልሉ ህዝብና መንግስት ከኤርትራ ህዝብ ጋር አብሮ ለማደግ የላቀ ፍላጎት ያለው መሆንን ነው የገለጹት። ከፌዴሬሽን ምክር ቤት እንዲሁም በበጀት ጉዳይ ከፋይናንስና ኢኮኖሚያዊ ትብብር ሚኒስትር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም። ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የቅዳሜ ከዚህም ከዚያም ዝግጅትን ነው የምትከታተሉት። አሁን ሰፋ ያለ የውይይት ፕሮግራም ይኖረናል። ውይይት በፕሬስ ነጻነት ቀን ስለ ኢትዮጵያ መገናኛ ብዙሃን ነጻነት ሚና ቀደም ባሉት ዓመታት የፕሬስ ነጻነት ቀንን ለመዘከር በዓለም አቀፍ ተቋማት የወጡ ሪፖርቶች ኢትዮጵያን የመናገርና የመጻፍ ነጻነት የሌለባት ጋዜጠኞችና ጸሐፊዎችን በማሳደድና በማሰር እርምጃዎች ከመጀመሪያዎቹ አፋኝ አገራት ተርታ የመድቧት ነበር። ዘንድሮ ደግሞ ኢትዮጵያ አንድም የታሰረ ጋዜጠኛ የሌለባት አገር ተብላለች። መደላደሉን ክፍት ላደረገችበት ለዚህ ተግባሯም 26ኛው የነጻነት ቀን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አዘጋጅነት በኢትዮጵያ አስተናጋጅነት አዲስ አበባ ላይ በስፋት ተከብሯል ጽዮን ግርማ ኢትዮጵያ ጋዜጠኞች ከእስር ነጻ ማድረጓ ብቻውን የነጻነት አገር ያሰኛታል ወይ የሚል ጥያቄን አንስታ ባለሙያዎችን አወያይታለች። ውይይቱ በፌስቡክ ገጻችን የተካሄደ ሲሆን ለሬዲዮ አድማጮቻችን ይሆን ዘንድ ደግሞ አሰናርተን እንዲህ አቅርበነዋል። ሰላም የተከበራችሁና የተወደዳችሁ የአሜሪካ ድምጽ የሬዲዮ ፕሮግራሞቻችን አድማጮች፣ የፌስቡክና የድረ ገጾቻችን ተከታታዮች፣ እንዲሁም በዩቲዩብ ገጻችን ዝግጅታችንን ለምትከታተሉ ለምታደምጡን፣ አስተያየቶቻችሁን ለምትሰጡና ከኛ ጋር ለምትሆኑ አድማጮች እንደምንሰነበታችሁ እንደምንቆያችሁን የ2019 ወይም በኢትዮጵያውያን አቆጣጠር የ2011 ዓመተ ምህረት 26ኛው የዓለም የፕሬስ ነጻነት የሚከበርበት ቀን ነው። ይህ ቀን በተለየ በኢትዮጵያ እየተከበረ ይገኛል። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ አማካኝነት በኢትዮጵያ እየተከበረ ይገኛል። ቀደም ባሉት ዓመታት ግን በየዓመቱ በሚወጡት ሪፖርት ሪፖርቶች ዓለም አቀፍ ሪፖርቶች ኢትዮጵያ የነጻነት ሀገር አደለችም ትባል ነበር። እና አሁንስ የነጻነት አገር ናት ወይ? ጋዜጠኞች አለመታሰራቸው ጋዜጠኞች እስር ቤት አለመሆናቸው ነጻነቷን ያረጋግጣል ወይ የሚል ጥያቄን ይዘን ባለሙያዎችን ነው የጋበዝ ነው መጀመሪያ የእንግዶችን እዚህ ስቱዲዮ በአካል በስልክ ደግሞ ሁለት እንግዶች አሉና እነሱን አስተዋውቀን ወደምንወያይበት ሀሳብ እንገባለን። አጠገቤ ካለው እንግዳ ልጀምር። አቶ ዮሴፍ ሙልጌታ የፍሪደም ሀውስ ፍሪደም ሀውስ እንግዲህ አንዱ ከዓለም አቀፍ ተቋማት የአገራት ያላቸውን የመብት ደረጃ የ ለካ እየመተረ በየአመቱ ሪፖርት የሚያወጣ ድርጅት እየዛ ከፍተኛ ባለሙያ ነው ዮሴፍ። እዚህ ስቱዲዮ ስለተመጣ ከኛ ጋር ስለሆንክ በጣም እናመሰግናለን። እኔም አመሰግናለ ጽ ሁለተኛው እንግዳዬን ወደ ሚኒሶታ በስልክ ነው የያዝናቸው፣ ወደ ሚኒሶታ ነው የምንወስዳችሁ። እንግዲህ ውይይታችንን ካላችሁ ሙያ አንጻር ሁላችሁንም አንቱ ብለን ውይይታችን ብናደርግ በጣም የተመረጠ ይሆን ነበር፣ ግን እናንተ ባላችሁት መሰረት ወጣቶች ስለሆነ በአንተ ስላላችሁ ሁላችሁንም አንተ ብዬ ነው የማስተዋውቀው። ዶክተር እንዳልካቸው ጫላ ሚኒሶታ ነው የምትገኘው። በኮሚኒኬሽን እና ጋዜጠኝነት በሀምሊን ዩኒቨርሲቲ ውስጥ ረዳት ፕሮፌሰር ነህ። እንደምን አለ አመሰግናለሁ። እሺ፣ እኛም እናመሰግናለን። ሁለተኛው እንግዳችን ደግሞ ዶክተር ቴድሮስ ወርቅ ወርቅ አለማው፣ አንተም እንደዚሁ በኦሃዮ ክፍለ ግዛት በሚገኘው ኬንት ስቴት ዩኒቨርሲቲ ውስጥ የዓለም አቀፍ ኮሚኒኬሽን ረዳት ፕሮፌሰር ነህ። ከዶክተር ቴድሮስ ከአንተ ጋ እንኳን ከዚህ ቀደም በምንም አይነት ውይይት አልተገናኘንም። አዲስ እንግዳ ነው የምለው ለአሜሪካ ድምጽ። አንተም እንኳን ደህና መጣህ። በፖለቲካ ኢኮኖሚ፣ እና ኮሙኒኬሽን ላይ ነው የሰራኸውና እንደው በተለየ ካንተም የምንፈልገው አስተያየት አለ። እንኳን ወደ አሜሪካ ድምጽ ስቱዲዮ በስልክም ቢሆን በደህና መጣ። አመሰግናለሁ። እንኳ ደህና ቆየሽ። እሺ፣ ሶስታችሁንም አመሰግናለሁ። እንግዲህ ውይይታችንን ለመጀመር ከቀደሙ ሪፖርቶች ነው የሚጀምረው። እስቲ እሱን ሪፖርት ወደ ኋላ እንደው መለስ ብለን አንዷን በአስተያየት እንስማትና ከዛ በኋላ ተመልሰን ወደ ውይይታችን እንቀጥላለን። ኢትዮጵያ እጅግ በጣም የባሰ አፈና ካለባቸው ሀገሮች አንዷ መሆኗን በዚህ ሪፖርት ላይ ተመልክተናል። ይህ ደግሞ ከአፍሪካ ሀገሮች ጋር ብቻ ተነጻጽራ ሳይሆን በመላው ዓለም ካሉት ሀገሮች ጋር ስትነጻጸር የሚያሳየው ይህን ነው። ምክንያቱም በኢትዮጵያ ያለው የኢንተርኔት አጠቃቀም ምቹነት በጣም አነስተኛ ነው። ይህም ከህዝቡ ቁጥር አንጻር ሲታይ ሁለት በመቶ ብቻ ነው ኢንተርኔት ተጠቃሚው። ይህም ሆኖ ግን የዚሁ ሁለት በመቶ የኢንተርኔት ተጠቃሚ ነጻነት በመንግስት በኩል ጫና ይደረግበታል። በጣም ብዙ ድረገጾች በኢትዮጵያ እንዳይታዩ ይታገዳሉ። በዚሁ የኢንተርኔት ተጠቃሚዎች ላይ በጣም ጥቂቶቹ መንግስትን ተችተው ሲጽፉም ይታሰራሉ፣ በአሸባሪነትም ይከሰሳሉ። ይህንን እንግዲህ ያሉት በወቅቱ ሪፖርቱ ሲወጣ ሪፖርቱን ያዘጋጀው መስሪያ ቤት የአፍሪካ ሀገሮች ሲኒር ፕሮግራም ኦፊሰር ና ሪሰርች አናሊስት ማይ ትራንግ ነበሩ። አሁን ከዚሁ መስሪያ ቤት ባለሙያ የሆኑት አቶ ዮሴፍ እዚህ ያሉ ና አሁን ኢትዮጵያ በምን ደረጃ ላይ ትገኛለች በመስሪያ ቤታችሁ? አመሰግናለሁ። እንግዲህ ድምጻቸውን ከስካሰማሽን ባለሙያ እንደ ተረዳ ነው እንደ መሰለኝ የተናገሩት በወቅቱ ስለወጣው የኢንተርኔት ፍሪደም ሪፖርት ነበረ። በሁሉም የነጻነትና የመብቶች አከባበር መለኪያዎች ኢትዮጵያ በወቅቱ የነበረችበት ደረጃ እንደተገለጸው በጣም አሳሳቢና ጥሩ ያልሆኑ ከሚባሉት በተደጋጋሚ ላለፉት ከ ከአስርና አስራ አንድ ዓመታት በላይ ነጻ ያልሆኑ ሀገሮች ምድብ ውስጥ ነበረች። የፕሬስ ፍሪደምን የተመለከተ ሪፖርት ኢትዮጵያ ውስጥ እየታየ ካለው የፖለቲካ ለውጥ ወዲህ ፍሪደም ሀውስ አላወጣም። ነገር ግን ባለፈው በዚህ በ2019 ጄንዋሪ የወጣው ፍሪደም ኢን ዘ ወርልድ ወይም የአለም አቀፍ የነጻነት ሪፖርት እንደሚያሳየው ግን ትልቁ መመዘኛውን በተመለከተ ወይም የስቴተስ የሚባለው የፍሪደም ሀውስ መለኪያ ኢትዮጵያን አሁንም የሚያስቀምጠው ነጻ ካልሆኑ ሀገራት ምድ ውስጥ ነው። ነገር ግን ባለፉት አንድ አመት ውስጥ የተከናወኑትን ሰፊ የፖለቲካ ለውጦች እንዲሁም በህዝቡ መካከል የሚታየውን የተስፋና የአወንታዊ ነገሮች ይመጣሉ የሚል ኤክስፔክቴሽንን በመገምገም እንዲሁም በህግ በተቋማት በፖለቲካል ኢንቫይሮንመንት ማሻሻል ረገድ የታዩ መጠነኛ እርምጃዎችን በመገምገም በዚህ በዚህኛው ሪፖርት በጣም ሰፊ የነጥብ ጭማሪ ካገኙ ሀገራት ውስጥ አንዷ ነች። በዓለም ላይ ማሌዥያ፣ አንጎላና ኢትዮጵያ ትልቁን የነጥብ ጭማሪ ካገኙ ሀገራት ውስጥ ናቸው። ምን ማለት ነው የነጥብ ጭማሪ ሲባል መሻሻል አሳይተዋል። እንግዲህ ይሄ የፍሪደም ኢን ወርልድ ሪፖርት የሚመዝነው ከሰባት ፖይንት ነው እና ከሰባት የራቀ ነጥብ ባገኙ ቁጥር ሀገራት የተሻለ የሲቪል እና ፖለቲካል መብቶች ጥበቃና በአጠቃላይ የነጻነት አያያዛቸው የተሻለ ነው ነገር ግን ከዛ ወደ ሰባት በተጠጉ ቁጥር የነጻነት ሁኔታቸው እንደዛው እያሽቆለቆለ የሄደ ነው። ይሄ ከመቶ በላይ የሆኑ ጥያቄዎች ጭማቂ እንጂ የአንድ ወይም የሁለት መስፈርቶች ብቻ መለኪያ አይደለም። ስለዚህ እነዛ በተለያዩ ጉዳዮች ላይ ለምሳሌ መናገርና የመጻፍ ነጻነትን አስመልክቶ የፖለቲካ ነጻነትን የመሰብሰብና የመደራጀትን መብቶች አስመልክቶ ያሉ መለኪያዎችን ስናይ መጠነኛ ማሻሻያዎቹን ከግምት ውስጥ በማስገባት እና ለእነዚህ መሻሻያዎች የሚገባቸውን ስኮሮች በመስጠት የተጨመቀው ውጤት ኢትዮጵያንና ቅድም የጠቀስኳቸውን አይነት ሀገሮች ያሳዩት ማሻሻያ ኖቴብል ተብሎ ከተጠቀሱት ውስጥ ነው። እስቲ እንመጣበታለን። አሁንም ነጻ አደለችም። ነጻ የማያደርጋት ሪፖርት አለ፣ ውጤት አለ ብለሃል ና አንደኛ እነሱ ምንድን ናቸው? ሁለተኛ መለኪያዎቻችሁስ ምንድን ናቸው ወደሚለው ቀጣይ ውይይት እንመጣለን። ከዛ በፊት እስቲ ወደ ዶክተር እንዳልካቸው ጫላ ሊሄድ እና በተለያየ ጊዜ እነዚህ ሪፖርቶች በሚወጡበት ጊዜ ጽሁፍ ትጽፋለህ፣ ሪፖርቶችም ታደርጋለህ እና ከአገር ከወጡ ከተሰደዱ ሰዎች መካከልም ነህ አንተ። እንደሚታወቀው እናንተ የምትጽፉበት የነበረው የጡመራ መድረክ ላይ ያሉ ወጣት ልጆችም በእስር አሳልፈዋል አሁን عزيزتي، وتشكر بيتوا على كسداد، بسداد لا <applause> ለውይይት ተጋብዘው እየተወያዩ ይገኛሉና በአንተ በኩል ይሄንን እንዴት ታየዋለህ? እንዴት ትገመግመዋለ? ሙሉ ለሙሉ የነጻነት አገር ሆናለች ኢትዮጵያ? አመሰግናለሁ። እንግዲህ አንቺ እንዳልሽው ከመጋቢት ሁለት ሺህ አስር ጀምሮ ኢትዮጵያ ውስጥ ሰፊ ለውጥ ቷል የፖለቲካ ለውጥ የፖለቲካው ለውጥ ያስጀመራቸው ወይም የነካካቸው ለውጦች አሉ። ከእነኚህ ለውጦች አንዱ የፕሬስ ነጻነት ለውጥ ነው። ይህም በተለያዩ ነገሮች ይካተታል ለምሳሌ የተለያዩ ጋዜጦች ተጀምረዋል የተለያዩ ሬዲዮ ጣቢያዎች ተከፍተዋል የቴሌቪዥን ጣቢያዎች ተከፍተዋል ሰዎች በማህበራዊ ሚዲያ ሳይሸማቀቁ ሳይፈሩ የፈለጉትን መናገር ችለዋል መደራጀት ችለዋል ሰላማዊ ሰልፍ መውጣት ችለዋል ና ይሄ በዚህ መስፈርት ብንመገመግመው የባለፉት አስራ ሁለት ወራት ጥሩ የሆነ ለውጥ መነቃቃት የታየበት ነው ማለት እንችላለን ግን ደግሞ ይሄ እንዳለ ሆኖ ፕሬስ ነፃነት ዙሪያ ላይ ያሉ ለምሳሌ የመረጃ ነፃነት አዋጁ የሚፈቅዳቸው ነገሮች ቢኖሩም ጋዜጠኞች እንደፈለጉ የፈለጉትን መስሪያ ቤት ሄደው የፈለጉትን ነገር ማግኘት የማይችሉበት ሁኔታ ነው ያለው አሁን። ምክንያቱም ይፈራሉ። ያለው ነጻነት ደግሞ አዲስ አበባ እና አዲስ አበባ ዙሪያ ወይም ትልቅ ከተሞች አካባቢ ብቻ ነው። የክልል ከተሞች ላይ ጋዜጠኞች እንደፈለጉ ተንቀሳቅሰው የመስራት አቅምም ነጻነትም አላቸው ብዬ አላምንም። ምክንያቱም ማዕከላዊ መንግስት ወይም ይሄ የፌዴራሉ መንግስት የህግ ስርዓት የማስከበር አቅሙ ትንሽ የተዳከመ በመሆኑ የተለያዩ ጋዜጦች ለደህንነታቸው ስጋት ይገባቸዋል። ስለዚህ ለምሳሌ ኢትዮጵያ ውስጥ በአስራ ሁለት ወራት ውስጥ በተለያዩ አካባቢዎች ግጭቶች ነበሩ እና ጋዜጠኞች በፈለጉት መንገድ ሄደው ያንን ግጭት የመዘገብ ነጻነት አላቸው ብዬ አላስብም። እና ነጻነቱ ሙሉ አይደለም። ጋዜጠኞችም ያንን ነጻነት የመጠቀም አቅማቸው ገና እዚህ ግባ የሚባል ደረጃ አይደለም። ዶክተር እንዳልካቸው ግን እዚህ ጋር ስገታ እናድርገው እና አሁን ጋዜጠኞቹ ወደዛ ሄደው መዘ መመገብ የማይችሉት ግጭቶች በመኖራቸው ምክንያት ካሉ ስጋቶች የተነሳ ነው ወይስ እቀባና፣ እገዳ ክልከላ ተደርጎባቸው ነው? እሱንም ማየት ብቻል። ምክንያቱም ቀደም ባሉት ጊዜያት የፕሬስ ነጻነት የለም ሲባል ክልከላዎች ነበሩ። ከተወሰነ ርቀት ውጭ ከአዲስ አበባ መውጣት የተከለከሉ ዓለም አቀፍ ዘጋቢዎችም ነበሩ። የሀገር ውስጥ ዘጋቢዎችን ማሳወቅ ይጠበቅባቸው ነበረ። እንደዚህ ያሉ ሪፖርቶች ይወጡ ነበረ። አሁን ግን አለመቻል ነው ወይስ ስጋት ነው? ያው በመንግስት በኩል የሚደረግ እቀባ ክልከላ የለም። አልፎ አልፎ ከተዘገቡት እቀባዎች እና ክልከላዎች ባሻገር ለምሳሌ የጌዲዮ አካባቢ በነበረው መፈናቀል እዛ አካባቢ ጋዜጠኞች ሄደው እንዳይዘግቡ እንደተከለከሉ ሪፖርት ያደረጉ ጋዜጠኞች ነበሩ። ሕጋዊ ያልሆኑ ግንባታዎችን ለማፍረስ በሚደረገው ሂደት ለመዘገብ እዛ አካባቢ የተገኙ ጋዜጠኞች እንዳይዘግቡ የተከለከሉበት ሁኔታ ነበረ። ይሄ እንግዲህ የመንግስት አካላት የአካባቢው የመንግስት ባለስልጣናት ያደረጉት ነው። እንግዲህ እነኚህ ሁለት ኢንሲደንት ች ሙሉ በሙሉ ነጻነት የለም እንድንል ላያስብለን ይችላል። ግን ደግሞ የተለያዩ የተደራጁ ቡድኖች አሉ፣ ወጣቶች አሉ፣ የተለያዩ በብሔር በማንነት ዙሪያ የተደራጁ የፖለቲካ ሀይሎች አሉ። ስለዚህ ጋዜጠኞች ለደህንነታቸው ስጋት ይገባቸዋል። ምክንያቱም ጋዜጠኞችን ቢደበደብ ቢያስር መሳሪያቸውን ካሜራቸውን፣ የሚጽፉበትን ስልካቸውን ፎቶ የሚያነሱበትን መሳሪያ ቢነጥቅ እና እንዳይንቀሳቀሱ ቢያግድ መንግስት በአካባቢው ተገኝቶ ጥበቃ ሊያደርግላቸው ይገባል። እንደ ማንኛውም ዜጋ ጥበቃ ይፈልጋል ይፈልጋሉ። የሚከሰቱት ግጭቶች ደግሞ በተለያየ የአንድምታ ስላላቸው የፖለቲካ አንድምታ ስላላቸው ጋዜጠኞች በነፃነት ግጭቱን የመዘገብ ፍላጎታቸውን ይቀንሳል። ፍርሀትም ያድርባቸዋል። ምክንያቱም ያ ዘገባ ሊያመጣባቸው የሚችል የደህንነት ስጋት ስላለ ማለት ነው። ስለዚህ መንግስት ነፃነት እንዲኖር ቢያደርግም አፋኝ ሕጎችን ለመቀየር ቢነሳሳም አንዳንዶቹን ቀይሯቸዋል፣ ጥበቃ ግን እያደረገ አይደለም። ስለዚህ ጋዜጠኞች እንደ ማንኛውም ኢትዮጵያዊ ዜጋ በየትኛውም የኢትዮጵያ ክፍለ ሀገር ወይም ክልል ላይ ተንቀሳቅሰው ዘገባ የመስራት አቅም የላቸውም። አቅም ስልሽ የእነሱም አቅም ጨምሮ መንግስትም ጥበቃ ያደርግላቸው፣ እንዳልኩሽ የተለያዩ የፖለቲካ ሀይሎች የሚወጡትን ዘገባዎች የሚተነትኑበት መንገድ እና የሚረዱበት መንገድ የፖለቲካ ጥቅማቸው ጋር የተያያዘ ስለሆነ ማለት ነው። በዚህ የተነሳ ሙሉ በሙሉ ኢትዮጵያ ውስጥ የጋዜጠኝነትን ስራ ለመስራት የመናገር ነጻነትን ለመለማመድ የሚያስችል የመጽሐፍ ነጻነትን ለመለማመድ የሚያስችል በቂ ነጻነት አለ ብዬ መናገር ይከብደኝ። እሺ እስቲ ወደ ዶክተር ቴድሮስ ወርቅ አለማው ልሂድ። አሁን ያነሳናቸው የተነሱት ያነሳችኋቸው ነጥቦች አሉ። መለኪያ ያለው ነጻነት አለ የለም ለሚለው ነጻነትስ፣ ምንድን ነው፣ ምን ማለት ነው፣ ምን ማድረግ ነው ለሚለው፣ ዶክተር ቴድሮስ ነጻነት የሚባለው የመጽሐፍ የመናገር ነጻነት ባለው ምን ማለት ነው? እንደፈለገ መጻፍ እንደፈለገ መናገር መቻል ማለት ነው። የሚሰጠውስ ጥቅም ምንድን ነው? ይህንን የመጻፍና የመናገር ነጻነትን ማግኘት ለባለሙያው ምን አይነት ጥቅም ነው የሚሰጠው? አገሪቱ ክፍት ብታደርገው ወይም ብትዘጋው፣ እስቲ እሱ ላይ አስተያየት ስጠን። አመሰግናለሁ። ነጻነት እንግዲህ እንደየአገሩ ባህል፣ እንደየአውዱ እንደ ማህበረሰቡ ትስስር የተለያየ አይነት ብያኔ ሊሰጠው የሚችል ነገር ነው። ግን እንደው ቢያንስ በኢትዮጵያ አውድ የምናየው ከሆነ እንዴት ያንን እንደምንበይ ነው። አይ ቲንክ ከህገ መንግስቱ ብንጀምር አንድ አይነት አቅጣጫ ያሳየናል ብዬ አስባለሁ። በኢትዮጵያ ህገ መንግስት የመናገር የመሰብሰብ፣ ሀሳብን የመግለጽ ነፃነት በግልጽ የተረጋገጠ ነው። ለምሳሌ አንቀጽ ሀያ ዘጠኝን ብትመለከች ሰባት ወይ ስምንት የተለያዩ ንዑስ አንቀጾች በሙሉ ስለዚህ የተለያየ አይነት መረጃ ይሰጡናል። በተለይ ደግሞ አሁን እየተነጋገርን ላለንበት ጉዳይ በቀጥታ የሚመለከተው በአንቀጽ ሀያ ዘጠኝ ንዑስ አንቀጽ ሁለት ላይ ማንኛውም ሰው ያለማንም ጣልቃ ገብነት ሀሳቡን የመግለጽ ነፃነት አለው። ይህ ነፃነት በሀገር ውስጥም ሆነ ከሀገር ውጭ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይም በህትመት በስነ ጥበብ መልክ ወይም በመረጠው በማንኛውም የማሰራጫ ዘዴ ማንኛውንም አይነት መረጃና ሀሳብ የመሰብሰብ፣ የመቀበል እና የማሰራጨት ነፃነቶችን ያካትታል ይላል እና ይህንን ስትመለከችው ከሌሎች ሀገሮች ህገ መንግስቶችም አንጻር ማለት ነው በጣም ሰፋ ያለ የነፃነት አድማስ ያለው ግንዛቤ ነው እና በመሰረተ ሀሳብ ደረጃ በህግ ማዕቀፍ ደረጃ አይ ቲንክ ለነፃነት ያለን ግንዛቤ መልካም ነው የሚል ሀሳብ ነው ያለኝ። ይሁን እንጂ ይሄንን ነፃነት የምትገልጭበት መንገድ ምንድን ነው የሚለውን ጥያቄ ስታነሺ አንደኛው እና ዋናው የጋዜጠኝነት ስራ ነው የጋዜጠኝነት ስራ አገራችን መቼስ ባለፉት አርባ አምሳ አመታት ብዙም የሚያኮራ ታሪክ የለንም። ጋዜጠኞቹ የሚሳደዱበት የሚታደኑበት ሀገር ነበረች ኢትዮጵያ። ስለዚህ በዚህ ባለፈው አመት ያየነው ለውጥ አይ ቲንክ እንደው በመሰረተ ሀሳብ ደረጃ ዋነኛ ነው፣ አንኳር ነው የሚባል ቢሆን ማጋነን አይመስለኝም። ስለዚህ በዛ መልኩ እጅግ በጣም ከዚህ በፊት አይተነው የማናውቀው ለውጥ ነው። ኢቨን ከሌሎች አቻ ሀገሮች ጋር አፍሪካ ውስጥ ትልቅ መርታ ነው። ግን ደግሞ ከዚህ ከለውጡ ጋር ተያይዘው ስለ ነፃነት ያለን ግንዛቤ አብሮ የሚቀየርም ነው። ተግዳሮቶችም ይመጣሉ። አሁን እያየናቸው ያሉ ተግዳሮቶች እነኚህ ናቸው። ነፃነትን ለመለማመድ ጊዜ ይፈልጋል። ነፃነትን ተለማምዶ ደግሞ አብሮ ኃላፊነት መውሰድን መጨመርም ጊዜ ይፈልጋል። ወደ ዶክተር እንዳልካቸው ከማለፌ በፊት የኢትዮጵያ ሁኔታ አሁን ያለው የኢትዮጵያ ሁኔታ ምን ይመስላል? ምን ግምገማ አለው? የሚል ሀሳብን አንስቼ የቀድሞ የአዲስ ነገር ኤዲተር መስፍን ነጋሽ ከዘጠኝ አመት ቆይታ በኋላ ወደ ኢትዮጵያ በቅርቡ ሁለት ጊዜ ተመላልሷል። የሚዲያ ባለሙያዎችንም አግኝቶ አነጋግሮ ነበርና እንዴት አየኸው፣ እንዴት ከመገም ከው እስቲ አጠራርጋ አስተያየት ስጠን ብዬ ጠይቄው ነበር። እንግዲህ ኢትዮጵያ ስሄድ እና ያየሁት ከዘጠኝ አመት በኋላ ነው የተመለስኩት። በጥሩ ጎኑ ብዙ የቴሌቪዥንና የሬዲዮ ጣቢያዎች አሉ። በተለይ የቴሌቪዥኖቹ ቁጥር በጣም ብዙ ነው። እሱ በጣም ደስ ይላል። አዲስ በመቋቋም ላይ ያሉን ቴሌቪዥኖች እንዳሉ አውቄያለሁ። በጣም ደስ ይላል። የህትመት ሚዲያዎችም አሉ። የህትመት ሚዲያዎቹ እንኳ ድሮ ከነበረው በቁጥራቸው ቢያንስ ገና ናቸው፣ አልደረሱም። በስርጭት መጠናቸውም በጣም ትንሽ እኔ በነበርኩ ጊዜ የእኛን ጋዜጣ እንኳን ሳር የዛን ግማሽ እንኳን የሚያ ጋዜጣ። ስለዚህ በጣም ትንሽ ነው። እሱ ትንሽ ያሳዝናል። ግን ብዙ የሚዲያ ተቋማት ጋዜጦች፣ መጽሔቶች፣ ሬዲዮ፣ ቴሌቪዥን መኖሩ አንድ በጣም ጥሩ ነገር ነው። ያ ማለት ደግሞ ሌላ ጥሩ ነገር ሆኖ ያገኘው ብዙ ጋዜጠኞች ሚዲያ ውስጥ አሉ ማለት ነው፣ ስራ ላይ አሉ ማለት ነው። በጣም ጥሩ ነገር ነው። በነገራችን ላይ ቴሌቪዥን፣ ሬዲዮ ስል የክልሎቹንም ጭምር ነው። ብዙዎቹን የመከታተል እድል ባይኖሩ ግን በቁጥራቸው በጣም ብዙ ናቸው። ብዙ ሰውም ይከታተላል በተለይ ቴሌቪዥንና ሬዲዮ በደንብ አያይዞም የባለሙያን ችግር ዳስሶታል። በሌላ በኩል አቤል ዋበላ እስር ቤት ከመግባቱ በፊት ጦማሪ ነበር። ከእስር ሲወጣም እስር ቤት ውስጥ በደረሰበት ድብደባ ጆሮ ላይ ጉዳት እንዳጋጠመው ይናገራል። ከዚህ ሁሉ በኋላ በፕሬስ ነፃነት ቀን ተገኝቶ ሀሳቡን መግለጽ ችሏል። ድሮ እስክንድር እና ተመስገን እስር ቤት እያሉ የነበረው በጣም ትልቅ ተስፋ መቁረጥ ነበር የነበረው። በዛ መንፈስ ውስጥ ነው ወደ ሀሳባችን መግለጽ ወደ መጽሐፍ የገባ ነው። በዛ ሂደት ውስጥ እኛም ስንታሰር ተጨማሪ ተስፋ መቁረጥ ስለነበር እንደዚህ በአጭር ጊዜ ውስጥ ጋዜጠኛ የማይታሰርባት አገር ትሆናለች ብለን አልገመትንም ነበር። ያ በጣም ደስ ይላል። ከዛ ደግሞ ይሄንን ትልቅ ዓለም አቀፍ መድረክ ማስተናገዳችንም በጣም ደስ ይላል። ግን ያው ቻሌንጆቹ ግን እንዳሉ ናቸው። ያሉት አስቸጋሪ ሁኔታዎች የስርጭት አሁን ለምሳሌ የጋዜጣን ስርዓቱን ብናየው የስርጭት መጠን ይቀንሷል። ከጋዜጣ አዟሪ ሳይቀር ወደ ሌላ ስራ ገብተዋል። የግል ድርጅቶች ለግል ሚዲያ ማስታወቂያ አይሰጡም። ስለዚህ የገንዘብ የማግኘት እንትኖች በጣም ጠባብ ናቸው። በተጨማሪም የባለሙያ እጥረት አለ እና እነሱን ማሟላት አለብን እሱ እሱ በጣም ከፍተኛ የሆነ ክፍተት እንዳለ ያሳያል። ያው እንደ ሌሎቹ ሀገሮች የሚዲያ ካውንስል፣ የጋዜጠኞች ማህበራት እነዚህ እነዚህ ሁሉ የሉም እና ይሄ በሌለበት ሁኔታ ስለ ሚዲያ ነጻነት ማውራት በጣም ትንሽ ነው እኛ ከነበርንበት አንጻር፣ ትናንት ከነበርንበት አንጻር በማወዳደር ነው እንጂ በጣም ከፍተኛ የሆነ ክፍተት አለ። ያልሰራ ስራ ባለሙያዎቹ እድሎቹን፣ ተስፋዎቹን፣ ችግሮቹንና መፍትሄዎቹን የዳሰሱበት ውይይት በዌብሳይታችን በፌስቡክና በድረገጻችን ላይ ይቀርባል። ተከታተሉት። ፕሮግራማችን የመጨረሻውን ዘገባ ያቀርባል። የቅዳሜ ከዚህም ከዚያም ዝግጅት ነው የምትከታተሉት አድማጮቻችን። የመናገር ነጻነትን ጨምሮ ስለ በርካታ ዲሞክራሲና ሰብአዊ መብት ጽንሰ ሐሳቦች ለዓለም ካስተማሩ ፈላስፎች መካከል አንዱ የሆነውን የሶቅራጥስ ታሪክ የሚዘክር ቲያትር በብሔራዊ ቲያትር በመታየት ላይ ይገኛል። የሚዘክር ቲያትር በብሔራዊ ቲያትር ቤት በመታየት ላይ ይገኛል። ባዶ እግር የተሰኘው ቲያትር ከጥቂት ወራት በፊት በግሪክ አክሮፖሊስ አምፊቲያትር በአማርኛ ቋንቋ በቀረበ ጊዜም በተመልካቾች ዘንድ ከበሬታን አግኝቷል። ለመሆኑ ቲያትሩ ለዚህ ዘመን ኢትዮጵያውያን ምን እርባና አለው የሚለውን ጥያቄ ጨምሮ ከጽንሰቱ እስከ እይታ ቀኑ ድረስ ያሉ ተዛማጅ ጉዳዮችን የሚነግረን የራዲዮ ቅኝት በመቀጠል ቀርቧል። የዚህ ዝግጅት አቅራቢ ሀብታሙ ስዩም ነው። አክሮፖሊስ ከክርስቶስ ልደት በፊት በአምስተኛው ክፍለ ዘመን የተገነባ የግሪኮች ጥንታዊ ከተማ ጥቁር እንግዶች መጥተውበታል ጥቁር ሲባል አባባል አይደለም በእውነትም ጥቁሮች ናቸው አፍሪቃውያን ያውም ኢትዮጵያውያን በጉጉት ለሚጠብቋቸው አራት ሺህ ገደማ ግሪካውያን የሚሆን ኪነ ጥበባዊ ስጦታም ይዘዋል ስጦታቸውን እንኳን ሰዎች ከዋክብት የጓጉለት ይመስላል ማታም የሰራ ነው። ማታም መሆኑ ብቻም ሳይሆን ከዋክብቶቹ እንደ መብራት ነበሩ። የሚገርሙ ነገር ትግል ጨለማ ይሆናል ተብሎ በታሰበበት ጊዜ የአየር ንብረት ለውጥ ነበረ ብያለ ከዋክብቶቹ የሚገርሙ ነበሩ። ያ ስጦታ ቲያትር ነው። ዲሞክራሲ፣ ንጹህ አየር፣ ጤናማ የሚሆነው ለህይወታችን የዕድገት መሰረት እንደ ዋነኛ አካል ተወስዶ ደንገዝገዝ ባለው መድረክ ላይ ኢትዮጵያን ተዋናያን በአማርኛ ቋንቋ ለግሪካውያን ተመልካቾች ቲያትር እያሳዩ ነው። የሚያሳዩት ቲያትር በግሪካውያን የፍልስፍና የነጻ ሐሳብ ታሪክ ውስጥ ትልቅ ስም ያለውን ፈላስፋ ታሪክ የሚከተል ነው። ያሰው ሰው ሶቅራጥስ ነው። ባዶጉር የተሰኘው ቲያትር መራሂ ተውኔት ለሆነችው ራሄል ተሾመ ሶቅራጥስ ከሺህ ዓመታት በፊት ኖሮ ዛሬን የሚሞግት ኃይል ነው ተናጋሪ ነው የሚመስል ምክንያቱም ያንን ዘመን በነበረበት ለወደፊት እንኳን እንዴት ስራ ወደ ውስጥ በጣም ይቀርባል። ለአንተ ኢኮኖሚ፣ ማህበረሰቡ፣ ፖለቲክሱ በአሁን ዘመን ኢትዮጵያ ውስጥ ያለ ታሪክ ነው የሚመስለው እንጂ እንደው ትርጉሙ ነው መቅረቡ። ለአንዳንድ ሳንሱ የሚነገር እውነት ሊጎዳ ይችላል። አላም ቲያትሩ መታየቱን ቀጥለዋል። ኢትዮጵያኑ በጥንታዊ ግሪክ አለባበስ ሆነው በመድረኩ ላይ ከግራ ወደ ቀኝ ይወራጫሉ። ከመድረኩ ብዙም ሳይርቅ በሚገኘው ሰሌዳ ላይ የሚናገሩት ቃለ ተውኔት ትርጉም በግሪከኛ የጽሑፍ ትርጉም ብልጭ ድርግም ይላል። ቲያትሩ ማብቂያ ላይ የነበረውን ምላሽ የሶቅራጥስን ሚስት ዘንተፒኖክ ላይ ተጫወተችው ትዋናይት መሠረት ሕይወት አትዘነጋውም በዛ መጠን ኢትዮጵያውያን ቲያትር ይሰራሉ የሚል ግምት ስላልነበራቸው የመሰለ ቲያትሩ ሲያልቅ የነበረው ጭብጨባ አልቆ ማለት ረጅም ጊዜ እየተመላለስን እየተመላለስን እየተመላለስን እትነሳል ለኦዲየንስ፣ እዛው ጋር ቆመን እግዚአብሔር ማመስገን የጀመርነው መድረክ ላይ ለመጀመሪያ ጊዜ ሳይሆን አይቀርም። መድረክ ላይ ዝማሬ የጀመሩ አርቲስቶች ከዚህ ሁሉ የመድረክ ላይ ስኬት በፊት ግን ከወራት በፊት ባዶ እግር ፈታኝ ጊዜ አሳልፈዋል። ባዶ እግር ማክስዌል አንደርሰን በ1966 የአውሮጳውያን አቆጣጠር የጻፈው ቤርፉት ኢን አቴንስ የተሰኘ ቲያትር የአማርኛ ትርጉም ነው። ተርጓሚው አስቻለው ፈቃደ ሲሆን ራሄል ተሾመ መሐመድ አዘጋጇ ናት። ባዶ እግር የዛሬውን ቅርጽ ከመያዙ በፊት በተደጋጋሚ የአርትኦት ስርዓት ሰርቶበታል። አንጋፋው ተዋናይና መራሂ ተውኔት ደበበሸቱ ደበበ እሸቱ የአርትኦቱን በኋላም ሶቅራጥስን ወክሎ የመጫወት ኃላፊነቱ በእሱ ላይ ወድቆ ነበር። ሶቅራጥስ ደግሞ ማን እንደሆነ በመጠኑ ቢሆን ስለማቅ እና ያ ስክሪፕቱን ደግሞ ሳነበው በጣም ደስ ስላለኝ እና ስለወደድኩት ጊዜ ሰጥቼ እንግዲህ እሱን ማስተካከል ማረም ተደጋጋሚ ሀሳቦችን ማውጣት ለአሰልቺ የሆኑትን አነጋገሮች ከረዥም ንግግር ይልቅ አጠር ያለ በቀጥታ ለሕዝብ ቢነገር ይገባል በሚል እምነት ሳስተያለው ቆይቼ ምል መጀመሪያ እርግጠኛ አልነበርኩም ለመጫወት ምክንያቱም የዛን ጊዜ የነበረው የፖለቲካ እኔ ብሔራዊ ትያትር ቤት ሄጄ እንድጫወት የሚፈቅድልኛል መሰለኝ። ለውራት የቆየው ልምምድ ከተጠናቀቀ በኋላ ግን ሌላ መሰናክል ተፈጠረ። በኢትዮጵያ የአስቸኳይ ጊዜ አዋጅ ታወጀ። ባዱ ግር ዲሞክራሲን፣ ሳንሱርና ሌሎች ለባለሥልጣናት ብዙም የማይቀሉ ሐሳቦች የሚነሱበት ቲያትር ነውና በርካታ ዲሞክራሲያዊና ሰብአዊ መብቶች ላይ ገደብ በተጣለበት በዚያ ዘመን የቲያትሩን እጣ ፋንታ ለመወሰን ቸገር ልምምዱን ለአስር ወራት ያህል ካካሄድን በኋላ ግን ኮማንድ ፖስት ተቋቋመ። ከአስር ወራት በኋላ ከአስራ አንድ ወራት በኋላ ኮማንድ ፖስት ሲቋቋም እንግዲህ እንቀጥል ወይ ወይ ሳንቀጥል እንግዲህ አንድ ሳምንት ነው የቀረ ለመክፈት ቲያትሩ። ቀጥሉ ለማለትም አቁሙ ለማለትም ኃላፊ ጠፋ። ኮማንድ ፖስትም ሄደው ሲጠይቁ የሚመለከታቸው ሰዎች እኛ ተጫወትም ማት ልንል አንችልም። እና ምን ማለት የአትሌቲክስ ራሱ ካሉት ሰዎች ጋር ተነጋግረው የሚፈቅድም የሚከለክልም ከሌለ በአንቀጥ የሚሻለው ተቋረጠ። ብዙም ሳይቆይ ህዝባዊ ተቃውሞ በኢትዮጵያ ብዙ ነገሮችን ቀየረ። ከለላዎች ተነሱ፣ ገደቦች ፈቀቅ ፈቀቅ አሉ። የመገጣጠም ነገር ሆኖ ሶቅራጥስ ከዘመናት በፊት ያነሱ የነበረው የነጻነትና የመመራመር ተፈጥሯዊ ሐሳቦች በተለያየ ቅርፅና ፖለቲካዊ ትርክት ታጅበው የሚተገብራቸው በዛ በገደብ ጥላ ስር የነበረው ባዶ ግርም ለእይታ ክፍት መሆኑን ማስነገር ጀመረ። ባዶግር አዲስ ቲያትር በኢትዮጵያ ብሔራዊ ቲያትር ባዶ እግር ለመድረክ ሲበቃ ተዋናይና መራሒ ተውኔት ደበበ እሸቱን ይዞ አልተመለሰም። በጤናና ሌሎች ጉዳዮች ምክንያት ወደ ቲያትሩ መመለስ እንዳልቻለ ነግሮኛል። ሆኖም ከጀርባ ሆኖ ድጋፉን አላቋረጠም። የዚያ ድጋፍ ማሳያው ቲያትሩ ወደ ግሪክ ሄዶ አፍሪካውያን በታሪክ የሙሉ ሰዓት ቲያትር አሳይተውበት እንደማያውቁ በሚነገረው የአክሮፖሊስ አምፊቲያትር ላይ እንዲታይ ማድረግ ነው። የሶቅራጠስን ረዳት ሆኖ የተውነው ዋሲውን በላይ ኢትዮጵያና የግሪክ መቶኛ ዓመት የሰላም ግንኙነት ሲከበር በዚያ ላይ አመቻቹ። ከኛ ጋር ከብሔራዊ ትያትር ጋር ተነጋግረው ንጋሽ ደቤ ታላቃችን አለ። እንግዲህ መምህር ነው። በኢትዮጵያ የኪነጥበብ ታሪክ ውስጥ ያለውን ስጥራ ታውቀዋለህ። እና ከእሱ ጋር ሆነ ፐርፎርማንስ መስራት ማለት እንግዲህ እንደ አንድ የሙያ ሰው ሊሰማህ የሚችለው ነገር አለ እና እሱ አብሮን ያን ያን ትንሽ አሞት ስለነበረ ፐርፎርማንሱን ባይሳተፍም ከጎናችን መሆኑ እስከ መጨረሻዋ ሰዓት ሲጀመር ንግግር አደረገ፣ ሲያልቅም ንግግር አደረገ። ና ለሱ የነበራቸው ስሜት የሚገርም ነገር ነው። በአሁኑ ጊዜ በብሔራዊ ቲያትር እየታየ የሚገኘው ባዶ እግር ቲያትር መቼው ከክርስቶስ ልደት በፊት አራት መቶ ዓመት ዓለም ገደማ ነው። የቱ ደግሞ ጥንታዊ ግሪክ ነው። ከዘመናችን የራቀ ስለ በአዳ የሚያወራ ቲያትር ስለምን በኢትዮጵያን ዘንድ ተመረጠ ብሎ መጠየቅ እዚህ ጋር አስፈላጊ አድማጮች ባዶ እግር የሀብታሙ ስዩም ግሩም ቅንብር አላበቃም ሰዓታችን በመገባደዱ በሌላ ፕሮግራም ሙሉ ይቀርባል በድረገጻችንና በፌስቡክም ታገኙታላችሁ አሁን የማጠቃለያ ዜናውን የሶማሌ ክልላዊ መንግስት ካቢኔ ላሳለፈው ውሳኔ ድጋፍ ለመስጠት የተጠራ ሰልፍ በክልሉ የተለያዩ ከተሞች ተካሄደ በጎሬ አውሮፕላን ማረፊያ እንዲሰራ የሚጠይቅ ሰላማዊ ሰልፍ ለተከታታይ ሶስት ቀናት ተካሄደ። በሰልፉ ምክንያት በትናንትና እለት ተዘግቶ የነበረው መንገድም መከፈቱን የወረዳው አስተዳዳሪ አመለከቱ። ሰሜን ኮሪያ ወደ ኮሪያ ባህር ምስራቃዊ ዳርቻ በርካታ ሚሳኤሎችን ማስወንጭፏን ተከትሎ እየናረ የመጣውን ወታደራዊ ፍጥጫ እንድታቆም ስትል ሶል ለፒዮንግያንግ ጥሪ አቀረበች። በሌላ በኩል የዩናይት ስቴትሱ ፕሬዚዳንት ትራምፕ በዛሬው ዕለት በጉዳዩ ላይ በሰጡት አስተያየት አሁንም ከሰሜን ኮሪያው መሪ ኪም ጆንግን ጋር አንዳች ስምምነት ላይ እንደርሳለን ብለው እንደሚያምኑ ተናግረዋል። አንድ መቶ ሰላሳ ስድስት ተሳፋሪዎችንና ሰባቱን የበረራ አገልግሎት ሰራተኞችን እንዳሳፈረ አንድ ቦይንግ ሰባት ሰላሳ ሰባት አውሮፕላን በዩናይት ስቴትሱ ጃክሰንቪል የባህር ኃይል አውሮፕላን ጣቢያ ከማኮኮቢያ ጠርዝ አቅራቢያ ወደሚገኝ የሴንት ጆንስ ወንዝ ተንሸራቶ መግባቱ ተገለጠ። ከፍተኛ ነጎድጓድ የቀላቀለ ዝናብ በምውረድ ላይ ሳለ ነው ለማረፍ ወደ አውሮፕላን ጣቢያው ሲያኮበክሩ የገባው። አድማጮች ዜናውን ስላይ በቃ የተከበራቸው አድማጮች ለዛሬ ቅዳሜ ያዘጋጀነው ከዚህም ከዚያም ጠቅላላ ዝግጅት እዚህ ላይ ተጠናቋል። ብርሃን ኃይሉ ፕሮግራሙን መርታልናለች። መልካም ምሽት። ነገ እሑድ ከምሽት ሶስት ሰዓት በራዲዮ መጽሔት ጠብቁን። እናሉላን አዲሱ አበበ ነኝ። ደህና ደሩ